በደብረ ዘይቱ የኢሬቻ በዓል ወቅት የብዙ ሰው ሕይወት መጥፋቱን ተከትሎ ዛሬም በበርካታ የኦሮሚያ አካባቢዎች ተቃውሞዎች እንደቀጠሉ መሆናቸው እየተነገረ ነው። ነዋሪዎችና የፖለቲካ ድርጅቶች ተጠሪዎችን አነጋግረናል። ከመንግስት ምላሽ ለማግኘትም ጥረት አድርገናል። ሰሎሞን ክፍሌ ነው የተከታተለው። ከመሀል አዲስ አበባ ተነስቶ ሰበታ ከተደረሰ በኋላ ማለፍ እንደማይቻል ኢሬቻ በዓል ላይ ሕይወታቸው በጠፋ ሰዎች የቀብር ሥነሥርዓት ወቅት የሚደርሱ ግጭቶች አሁንም እንደቀጠሉ ናቸው ተብለናል። ደምቢዶሎ ውስጥ ታጣቂዎች ገብተው ከመንግሥቱ ወታደሮች ጋር እየተታኮሱና ከባድ ችግር እየተፈጠረ ነውም ተብለናል። የአካባቢውን ነዋሪዎች፣ የፖለቲካ ፓርቲ ጠጠሪዎችንም አነጋግረን ለማጣራት ሞክረናል። ዛሬ ምዕራብ አርሲ የውጊያ ቀጣና መስሏል። ግጭቱ በታጣቂዎችና በመንግሥቱ ኃይሎች መካከል ተፋፍሞ እየተካሄደ መሆኑን ከሁለቱም ወገኖች ሲቪሎችን ጨምሮ ሕይወት መጥፋቱንም አቶ አማዶ ሀሊ ዋቀዮ የአካባቢው የኦሮሞ ፌዴራሊስት ኮንግሬስ ተወካይ ገልጸውልኛል። በከተማዋና ሁሉም አካባቢ እንቅስቃሴ የለም ነው ያሉኝ። ሁሉም ተቋርጠዋል። ለምሳሌ አሁን በአርቴሊጣ ውስጥ በማንኛውም ወረዳ ውስጥ በገጠር ቀበሌዎች የኢህአዲግ ወይንም የኦፒዲዮ ጽሕፈት ቤት ተደምስሰዋል። ብዙ ሰዎች እየወደሙ መንገድ ላይ መንገዶች ተዘግተዋል። መኪናዎች እየተቃጠሉ ነው፣ ፋብሪካዎች እየተቃጠሉ ነው። መንግስት ደግሞ ሕዝብ እየገደለ ነው መንገድ ላይ ለምሳሌ አሁን ሰዎችን መጥቀስ ይችላለው፣ ባልጠቅስ ጥሩ ነው። በአጄ ላይ አሁን ከፍተኛ ውጊያ አለ። ወደ አንድ ቦታ ቡራ ላይ አስራ ሀያ አምስት ወንዶች መሞታቸውን አውቃለሁ። እንደገና አስራ ስምንት አጋዜ መሞታቸውን አውቃለሁ። አርሲ ነጌሌ ላይ ሶስት ሁለት ሰው ሞተዋል። ሻሸመኔ ላይ ደግሞ በተለያዩ ቀበሌ ለምሳሌ እንደ ዲጌሳ ቆርኬ ላይ አንድ ሰው ሞተዋል፣ ሶስት ሰው ቆስለዋል። በአሁኑ ጊዜ ሌሎች ቦታዎችም እንደዚሁ አሉ። ሻሸመኔ ከተማ ዙሪያ ጽፈት ቤት የሚባል ነገር የለም። ሻሸመኔ ላይ ብቻ ነው ጽፈት ቤት ያለው እና አቶ አማዶ ሁኔታውን ማረጋጋት አይቻልም ምንድነው ሁኔታው? መረጋጋት አይቻልም። ህዝብ ጋር ብሏል። ስልጣን ልቀቁ ነው በቃ ከእንግዲህ ወዲህ አልፈልጋቸውም። ወይ ግደሉና ጨርሱን፣ ወይ ልቀቁልን በቃ እኛ በህዝብ በእናንተ አሜት ተዳደርም። ወይ ጨርሱን፣ ወይ በቃ ጨርሱን እንደጀመራችሁ ብለዋል። በአሁኑ አሁን አንተ በደወልክልኝ ሰዓት ላይ ብዙ ሰው በመንገድ ላይ እየተቀጠቀጠ ነው፣ እየተገረፈ ነው። መንቀሳቀስ አይቻልም። ሱቅ ሄዶ ውስጥ ጨው መግዛት አይቻልም። ሻሻ መለ ከተማ በሞላ ከተማ በወል ሞላ አስር ቀበሌ ያለ አስሩ ቀበሌ ጦር ሜዳ ነው። መንቀሳቀስ የለም ሰው መንቀሳቀስ መላወስ የለም ማለት ይቻላል። ማብራት ውሃ መቁረጥ ጀምረዋል። ሰው በጨለማ እያደረ ነው። አቶ አማዶ ሲያጠቃልሉም ህዝቡ በዘርና በሃይማኖት አንለያይም፣ ሁላችንም ኢትዮጵያውያንን የመንግስቱ ካድሬዎች በአሁኑ ወቅት አማራና ኦሮሞን ለማጋጨት የሚያካሄዱትን ቅስቀሳ እንቃወማለን ብለዋል። ለጊዜያቸው አመሰግናለሁ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኦሮሚያ ስለተቀሰቀሰው ሁከት በየዕለቱ መረጃ ከየአካባቢው ያሰባስባል። በተለይ ዛሬ ውጊያ እየተካሄደበት ነው ስለተባለው ስለ ምዕራብ አርሲ ያላቸውን መረጃ እንዲያካፍሉን የመላ ኢትዮጵያ አንድነት ድርጅትን ምክትል ፕሬዚደንት አቶ ሙልጌታ አበበን ጠይቄያለሁ። ምዕራብ አርሲ ኮፈሌ የምትባል ቦታ አለች። ኮፈሌ ከሻሸመኔ የተወሰነች ሀያ አምስት ኪሎ ሜትር አካባቢ አለች ናት እዛ ቦታ ላይ ከፍተኛ ችግር ነው የሆነ እየተፈጠረ ያለው እኛ እንግዲህ ሶሎሞን እንደምታውቀው በኦሮሚያም በደቡብም ላይ የእኛ አባላት ስላሉ የዕለት ተዕለት ሎዎችን እንከታተላለን። መደበኛ ጦርነት ይመስላል። በአጠቃላይ ተኩስ ልውውጡ፣ ጩኸቱ፣ ሰፈሩ ከተማ ውስጥ ያሉ ሰዎች ከቤት እንዳይወጡ በስርዓት ተውጠው ያሉበት ሂደት ነው ያለው። ሊረጋጋ የቻለበት መስመር አይደለም ምራብ አርሲ ላይ እየታየ ያለው ከአዲስ አበባ ቅርብ በሆነችው ከደብረ ዘይት ጀምሮ ትላንትናም ዛሬ ከሰዓት በኋላ ቀበሌ ሁለትና ቀበሌ ሶስት የሚባሉት መጋጠሚያ አካባቢ ዘርፍ ተኮር ችግሮች ሁሉ ነበር ሲስተዋሉ የነበሩት ትንሽ ጠንከር ያለ እና ለሀገሪቱ በማይጠቅም አይነት ሁኔታ ነበር እየታየ የነበረው። የደብረ ዘይቱ የትላንት ነው። ከሰዓት በኋላም እንደዚሁ መንገዶች በአጠቃላይ ተዘጋግተው ነው ያሉት። ደብረ ዘይት ወደ ናዝሬት መሄድ አይችልም። መቂ፣ ዘዋይ፣ ሻሸመኔ፣ ኮፈሌ ላይ ስንደርስ አዳባ፣ ዶዶላ እነሱን አልፈን ምዕራብ አርሲ በአጠቃላይ እነዚህ ሁለት ወረዳዎች አዳባና ዶዶላ ላይም እንደዚሁ አይነት ጠንካራ የሆነ ቻሌንጅ ነው እየተደረገ ያለው። በጣም አሳሳቢ ነው። ሶሎሞን፣ አሁን ያለው ሁኔታ በጣም የመግለጽ ቃላት ሁሉ ያጥረኛል። አቶ ሙልጌታ ሁኔታውን ለማረጋጋት ስለተደረገ ጥረትም ያወሳሉ። እኛ እንደ ድርጅት ከዚህ በፊት የሁሉ ችግር ከመፈጠሩ በምዕራብ ሸዋ በወለጋ በዚህ በጊንቢ አካባቢ የነበሩ ከፍተኛ የሆኑ ችግሮች በህዝብ ላይ የነበረውና የህዝብ መልካም አስተዳደር እጦት የህዝብ ጫና ህዝቡ ላይ የነበረው ከወረዳ ጀምሮ እስከ ዞን ድረስ ያሉ የሥርዓቱ አገልጋዮች የሚያደርሱት ጣና ከባድ ስለነበረ ድርጅታችን በተደጋጋሚ በግልጽ ደብዳቤን በመግለጫም ስርአት ያስፈል ይሄ ለውጥ ያስፈልገዋል፣ ልትፈትሹ ይገባል፣ ሰራተኞቻችሁ የዞንና የወረዳ ኃላፊዎች በህዝቡ ላይ የሚፈጥሩት ችግር ከባድ ነው እያል በተደጋጋሚ ስናሳውቅ ቆይተናል። ለዚህ ቦታ ባለመስጠታቸው ምክንያት ነው። አሁን ይሄ ሁሉ መመፋሰስ የሁሉ ችግር ህዝቡ ለዚህ ሁሉ መልስ ስላጣ ነው ጎዳና ላይ ወጥቶ ይህም ስርአት በጣም እየታገለ ያለው ና በዚህ ወቅት እየተደረገ ያለ ምንም አይነት የለም በእኛ በኩል። እሺ፣ አቶ ሙሉጌታ አበበ የመኢያድ ምክትል ፕሬዚደንት፣ ለማብራሪያው አመሰግናለሁ። እኔም አመሰግናለሁ ሰሎሞን። አድማጮች፣ የምዕራብ አርሲ አስተዳዳሪ አቶ ሁሴን ፈይሳ ከዚህ በላይ ለተጠቀሱ ሁኔታዎች የበኩላቸውን ምላሽ እንዲሰጡ በስልካቸው ሞክረን ነበር፣ አልተሳካልንም።